ሰላም ጤና ስጥልኝ። እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለት ተሰኞ ጥቅምት 23 2013 ዓ.ም የጋቢና ቪኦኤ መሰናደው ጀምሯል። ለምሽቱ ካጠናቀርናቸው መካከል ጥቂቶቹን እናስታውቃችሁ። በምዕራብ ወለጋ ዞን ጉሊሶ ወረዳ የኦሮሞ ነጻነት ሸማቂዎች ወይም ኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቁ ንጹሐን ዜጎች መገደላቸውን ከጥቃቱ ያመለጡ የአይን እማኞች ለአሜሪካ ድምፅ ተናግረዋል። ጉሊሶ ወረዳ ጋዋቃ ማለት ነው። ሰላሳ አምስት ሬሳ ተቆጥሯል። የጠፉም አሉ። ውሀም ስዳቸው አሉ እነዚህ አሁን ያውላሉት እየተቆመጡ ነ እየቆሰሉ አሉ። በዚህ ዙሪያ ዘገባለን። በሌላ በኩል በነገውረት በአሜሪካ በሚደረገው ሀገራዊ ምርጫ ላይ የሚሳተፉ ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ሴቶች ጋር ቆይታ አድርገናል። ሳያዩ አሜሪካን በኮንስቲትዩሽን የቆመች ሀገር ናት፣ ጥሩ ፖለቲካል ስታንዳርድ ያላት ብለን ስለምናስብ ወደዛ እንድትመለስ ሁሉም አንድ ላይ ቮት ካደረገ አገሩ ይረጋጋል። የሰማችኋት ትውልደ ኤርትራዊ አሜሪካዊቷን ወጣት ሉዋን ብርሃኔን ነው። በመጪው ምርጫ ላይ መመዘኛዎቿ ምን እንደሆኑም አጋርታናለች። ሌሎች ወጣት ተኮር ዘገባዎችና የስፖርት መሰናዶዎችም ይኖሩናል። ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብረናችሁ እናመሻለን። አሁን ወደ ዜናዎቹ እንለፍ። አመሰግናለሁ ኤደን። ፕሬዚደንት ትራምፕ በድጋሚ እንዲመረጡ ለመቀስቀስ ሲሉ ባንዲራ እያውለበለቡ ለበለቡ በካሚዮን ሲጓዙ የነበሩ የትራምፕ ደጋፊዎች በቴክሳስ አውራ ጎዳና ላይ የጆ ባይደን የምርጫ ሠራተኞችን አሳፍረው የነበረውን አውቶቡስ ከበዋል በሚል ክስ የሀገሪቱ የፌዴራል ምርመራ ቢሮ ጉዳዩን እየመረመረ መሆኑን ትናንት አስታውቋል። ሁነቱ የተፈጠረው ባለፈው አርብ ሲሆን በቪዲዮ ተነስተዋል። ትራምፕም ታዲያ ቪዲዮውን በትዊተር ገጻቸው አስፍረው አይላቭ ቴክሳስ ወይንም ቴክሳስን እወዳለሁ የሚል መልእክትም አክለውበታል። ደጋፊዎቻቸው በማስፈራራት ተግባር ላይ እንዲሰማሩ ትራምፕ የሚያበረታቱ መሆናቸውን ያሳያል በማለት ዲሞክራቶች ከሰዋል። ትራምፕን የሚደግፉ ባንዲራዎችን የያዙ መለስተኛ የጭነት መኪኖችና ኤስዩቪ መኪኖች የባይደን የዘመቻ ሰራተኞችን ያሳፈረውን አውቶቡስ ሲከቡ ያሳያል ቪዲዮው። በከበባው ምክንያት የባይደን የምርጫ ሰራተኞች ቴክሳስ ውስጥ ሊያካሂዷቸው ካቀዱት ቢያንስ ሁለት ቅስቀሳዎችን ለመተው እንደተገደዱ ታውቋል። አልጄሪያ ውስጥ ትናንት በተካሄደው ህገ መንግሥታዊ ሪፈረንደም ወይንም ህዝበ ውሳኔ የተሳተፉት ሰዎች ቁጥር ከእያንዳንዳቸው አራት ሰዎች ከአንድ ያነሱ መሆናቸውን ባለሥልጣናት ገልጸዋል። መንግስት ባለፈው ዓመት የተካሄደውን የፖለቲካዊ መነሳሳት ገጽታ ለመለወጥ በነበረው ስትራቴጂ መሠረት ከፍተኛ ብዛት ያላቸው ሰዎች ወጥተው ድምፅ እንዲሰጡ አበረታቱ ነበረ ተብሏል። የአልጀሪያው ፕሬዚደንት አብዱል ማጂድ ቴቡኔና ከፍተኛ ቦታ ያለው ወታደራዊ ኃይል አዲስ ህገ መንግስት አርቅቀው ህዝቡ ድምፅ እንዲሰጥበት ያቀረቡት ከአንድ ዓመት በላይ ለሆነ ጊዜ ሳምንታዊ ተቃውሞ ሲካሄድ ለነበረው ችግር መፍትሄ ለማግኘት መሞክራቸውን ለማሳየት እንደሆነ ተገልጿል። ለትናንቱ ሕዝበ ውሳኔ ድምፅ ለመስጠት የወጡት ሰዎች ቁጥር 23.7 ከመቶ መሆኑን የምርጫ ኮሚሽኑ እንዳስታወቀ ተዘግቧል። የብሪታንያ የጤና ጉዳይ ተቆጣጣሪዎች የኮሮና ቫይረስ ክትባትን ለማግኘት በሚደረገው ጥረት የጥናቱን ሂደት ግምገማ ማፋጠን መጀመራቸውን ትናንት አስታውቀዋል። የመድኃኒትና የጤና ጥበቃ ምርቶች ተቆጣጣሪ አገልግሎት የኮቪድ-19 ክትባት ሙከራችን ላይ የሚያደርገውን ግምገማ ማፋጠን መጀመሩን እናረጋግጣለን ሲሉ የአስትራዘኒካ ቃል አቀባይ ውስጥ ተናግረዋል። የግምገማው ሂደት ሲፋጠን ተቆጣጣሪዎቹ የክትባት መድኃኒቱን የማጽደቅ ሂደትን ለማፋጠን ሲሉ ክትባቱ በተግባር ላይ ሲውል የመመልከትና ስለ ክትባቱ የአመራር ሂደት ከአምራቾች ጋር የመነጋገር ተግባር ያካሂዳሉ። አስቸኳይ የጤና ሁኔታ ሲኖር የመድኃኒትና የክትባት ተስፋ ያለው ሁኔታ ሲፈጠር ሂደቱ ከተለመደው በላይ እንዲፋጠን የሚጠቀሙበት ዘዴ መሆኑ ታውቋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቢ መሰናዶ ይቀጥላል። እያስተናገድኳችሁ ያለው ኤደን ገረሞ ነኝ። አሁን ወደ ዕለቱ አብይ ርዕስ እንሻገር። በምዕራብ ወለጋ ዞን ጉሊሶ ወረዳ ውስጥ የኦሮሞ ነጻነት ሸማቂዎች ወይም ኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቁ ንጹሐን ዜጎች መገደላቸውን ከጥቃቱ ያመለጡ የአይን እማኞች ለአሜሪካ ድምጽ ተናገሩ። ማንነትን መሰረት ባደረገው ጥቃት ማዘናቸውን የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት ሁሉንም አይነት አማራጮች ተጠቅሞ ችግሩን ይነቅለዋል ብለዋል። የኢትዮጵያ ጠላቶች ወይም እኛ እንገዛለን ወይም ሀገር አትኖርም ሲሉ ተነስተዋል፣ በማለትም አክለዋል። ጠቅላይ ሚኒስቴሩ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በሰጡት መግለጫ በኦነግ ሸኔና በወያኔ የጥፋትና የሽብር ሴራ ኢትዮጵያ አትፈርስም ብለዋል። በጥቃቱ የሞቱት ሰዎች ቁጥር በመንግስት በወጡ መግለጫዎች አልተጠቀሰም። ናኮር መልካ ተጨማሪ ይልኳል። በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራ ቀበሌ ውስጥ የኦሮሞ ነጻነት ሸማቂዎች ንጹሐን ዜጎችን መግደላቸውን በአይን ማኝነት ካስረዱ አንዱ አባታቸው እንደተገደሉባቸው የገለጹት አቶ ውድ ነበላይ የተባሉ ነዋሪ ናቸው። ያው በጉሊሶ ወረዳ ጋዋ ጋንቃ ተብሎ ማለት ነው። ሰላሳ አምስት ሬሳ ተቆጥረዋል። እየጠፉም አሉ። ውሃን የሚወሰዳቸው አሉ። እነዚህ አሁን ያው ላሉት እየተቆመጡም አሉ፣ የቆሰሉም አሉ እንደዛ ሆነው ያው ዛሬ ግቢ የተረፉት በየበረሃ ተሸሽጎ የተቀመጡት ያው ኃይል አሁን ዛሬ ደርሶላቸው ማሉ ዛሬ እነሱን ወደ መጠለያ ቦታና ወደ ከተማ ቦታ እያስጠጓቸው ነው። ሬሳውን ደግሞ በአምቡላንስ እየሰበሰቡ ነው። መከላከያ ተመድቦ ሲኖር ነበር። ከአመት በላይ ሆነ ሆነ ብለ እያሉ የሚያስተዳድሩ ነበሩ። በስ መከላከያውን ሲያዩ መከላከያውን ተደብቀው በረሃ ውስጥ ገባ። ከዛ ተደብቀው ሲኖሩ ሲኖር አጋጣሚ ኢንፎርሜሽን ሲያገኙ መከላከያዎች እየሄዱ ሲመቱም ሲይዙም

ቦታዋ በረሃ ነች። የመኪና መንገድ የላትም። የተፈለገው አካል ሆኖ ፈጥኖ አይደርስም። በዛ ቆያ እዛ በኋላ ገቡ። በቃ ዘንድሮ እናንተን የአማራን ዘር እናጠፋ እንለቃችሁ፣ አምጡ፣ ገንዘብ አምጡ፣ ስልክን ስልክን ቀሙ። በቃ እንደዛ ያደረጉ ያው እዛ በኋላ ቤት ቃጠሎ ጀመሩ። ስብሰባ ምናምን አሉና ሰበሰቧቸው አንድ ቦታ ቀጥታ፣ አይዟችሁ ልንመክራችሁ ነው ልን ጥብቃቸው ነ ማዟቸው ምንም ችግር የለም ምናምን እያሉ አካልን ና ማለት ነው። ያን ሲሉት በበረሃ የገባው ህዝብ ተሰባሰበና አንድ ቦታ እዚያ ላይ ቦምብ ወረወሩ። ከቦምብ የተሳቱትን በመትረየስ ጥይት እያባረሩ ያው ጨረሷቸው እና በጥቅሉ ያው ጠብቆ ነገር ናቸው። በጥቅሉ በበረሃ ውስጥ ኑረው አማራን ዘር ተኮር ጥቃት የሚያካሄዱ አካል ናቸው። ጥቃቱ ሲፈጸም የመንግስት ጸጥታ አስከባሪዎች በስፍራው አልነበሩም ብለዋል አቶ ወድነ። ጥቃቱ ከመፈጸሙ አንድ ቀን አስቀድሞ በአካባቢው ጸጥታ ሲያስከብር የነበረ የአገር መከላከያ ሰራዊት ከጉሊሶ ጋዋ ጋንቃ ቀበሌ ለቆ ወጣ ይላሉ አቶ ወድነ። የመከላከያ ሰራዊቱ ትቷቸው እንዳይሄድ መጠየቃቸውንም ገልጸዋል። መከላከያ ውስጥ ከተቀመጠ ጊዜ ተቀምጦ ያን ዕለት አምስት ሰዓት ነው እና አራት ሰዓት አካባቢ ላይ መከላከያው ተነሳ። ለምንድን ነው የተነሳ መከላከያው ስንጠይቃቸው ለምን እንደሆነ አልገባንም ተባሉ። ተነሳ መረጃ የለንም ምን እናደርጋችኋለን በቃ። አቶ አየለ ንጉስ የተባሉ ሌላ የዓይን እማኝም ትናንት ከሰዓት አስራ አንድ ሰዓት ገደማ በጉሊሶ የተፈጸመው ጥቃት የበርካታ ንጹሐን ዜጎችን ህይወት መቅጠፉን ነው በአዝ አስደገፈው የገለጹት። ጥቃቱ ማንነት ላይ ያነጣጠረ እንደሆነም ነው የሚያስረዱት። አካባቢ ብሮ ያው ጭፍጨፋ ና የዘርከትን ጭፍጨፋ ነው። ዛምንረ መጀመሪያ መከላከያ ትንስ ወጣ። ስምንት ሰዓት አካባቢ ገቡ። እነማን ማን ታጣቂ አይደች። ከዛ በኋላ ያው አካባቢ ላይ ያሉት የተወሰኑ ሰዎች ወሰዱ። እዛ ከተማ አካባቢ ላይ የሸሽቶ የተጠጉት ማለት አንድ ሁለቱ ፓርሶ ተገኘ። አሁን እየተለጠፈላቸው ይገኛል። ከዛ መጨረሻ ደግሞ ሌሎች ጋዋ ቀንቃ የሚባል ቀበሌ ነበረ። እዛ ላይ ሄዱ። ያው ህብረተሰቡ እዛ እነዛ እንደሚያደረጉት ይባል ብዙዎች ሸሹ። ያው አብዛኞቹ ደካማዎችና ሴቶች ህጻናቶች ባሉበት እነዚህኞቹ ገቡ። ገብተው ሰላም ምናምን ነገር ብለው ምክር ነገር ጀምሮ ከዛ መጨረሻ ላይ በቃ በቦምብና በመፈለጊስ ታግዘው ፈጃቸው። ምንድን ነው ፍላጎታቸው ምን እንደሆነ የሚታወቅ ነገር የለም። ምንም እንደሆነ የምናውቀው ነገር የለም። ህብረተሰቡ በአንድ ላይ ሰርግም ህቅም በአንድ ላይ ይዋዋራል። ገበያም ምንም ችግር የለብንም በቦታው ምን ያህል ሰዎች ናቸው በዚህ ሁኔታ ህይወታቸው ያለፈው አሁን እስካሁን ድረስ ገና በረሃ ላይ እየተፈለጉ ነው። አሁን ላይ ሰላሳ የቆሰሉ ሰዎችስ የቆሰሉ አሉ። የነሱ ገና ብዛታቸው አልደረገ። የክልሉ ጸጥታ አስከባሪ በአካባቢው አልነበረም። ይሄ ሁሉ ነገር ሲፈጠር አልነበረም። የት ሄደው ነው? በጋዋ ቃንቃ የሚኖሩ የአማራ ተወላጆች በ1977 ዓ ም በደርግ መንግስት እንዲሰፍሩ የተደረጉ መሆናቸውን የአይን ማኞቹ አስታውሰዋል። ከአካባቢው የኦሮሞ ተወላጆች ጋር በደስታና ሐዘን ወቅት አብረው የኖሩ መሆናቸውንም ገልጸዋል። አሁን ቤት ንብረታችንን ጥለን ስንወጣ ያስጠጉንም በአጎራባች ወረዳ ውስጥ ያሉ የኦሮሞ ማህበረሰብ አባላት ናቸው ይላሉ አቶ ወደነ

ሰዎች ረ የተፈናቀሉ ብዙ ነው። በቃ እን ያው አሁን ችግር ላይ ነው። ድርቅ ቅርብ ያለ ነው። ተፈናቀሉ የመጣ ከዚውም ደግሞ ተስፖርት ቢያንስ ከሁለት መቶ አይበልጡም ብዬ ነው የሚገምጠው በግምጣሁ አረጋግጬ ይህን ማለት ግን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት የሐዘን መግለጫ በኢትዮጵያውያን ላይ እየተፈጸመ ባለው ማንነትን መሰረት ያደረገ ጥቃት ማዘናቸውን ገልጸዋል። ተጠያቂ ያደረጉትም የኢትዮጵያ ጠላቶች ያሏቸውን ኃይሎች ነው። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገራት ኖርም ብለው ተነስተዋል። ለዚህም የጥፋት አቅማቸውን ሁሉ እየተጠቀሙ ነው ብለዋል። መንግስት ሁሉንም አይነት አማራጮች ተጠቅሞ የችግሩን ሰንኮፍ ይነቅለዋልም ብለዋል። በጥቃቱ ዙሪያ ከጉሊሶ ወረዳም ሆነ ምዕራብ ወለጋ ዞን፣ እንዲሁም ከኦሮሚያ ክልል አመራሮች ስለ ጉዳዩ ለማጣራት በተደጋጋሚ ያደረግነው ሙከራ አልተሳካም። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ኦነግ ሸኔ በትናንትና ሁለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ቀበሌ ዜጎች ላይ የሽብር ጥቃት በማድረስ በሰው ሕይወትና አካል ላይ ጉዳት አድርሷል ሲሉ መናገራቸውን የኦሮሚያ ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ አስነብቧል። አቶ ሽመልስ በመግለጫቸው የተፈጸመውን የሽብር ጥቃት አጥብቀው እንደሚያወግዙ አሳውቀው በሽብር ጥቃቱ ውድ ሕይወታቸውን ላጡ ወገኖች ሀዘናቸውን ገልጸዋል። በተጨማሪም የኦሮሚያ ኮሚኒኬሽንስ ጉዳዮች ቢሮ በይፋዊ የማህበራዊ ድረገጹ እንዳሰፈረው ኦነግ ሸኔ በትናንትናው ዕለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋቂና አጢ ቀበሌ ጨለማን ተገን በማድረግ በፈጸመው የሽብር ጥቃት ሰላማዊ ዜጎችን ጭካኔ በተሞላበት መንገድ በአንድ ስፍራ ህይወታቸው እንዲያልፍ አድርጓል ሲል አስታውቋል። መግለጫው የስንት ንጹሐን ዜጎች ህይወት እንዳለፈና ጥቃቱ ስላደረሰው የጉዳት መጠን አያትትም። የኦሮሚያ ክልላዊ መንግስት በምዕራብ ወለጋ ዞን ጉሊሶ ወረዳ የሰላማዊ ሰዎችን ህይወት ባጠፋው ኦነግ ሸኔ ላይ እርምጃ ይወስዳል ሲልም ያስጠነቅቃል። የኦነግ ሸኔ ሽፍታ ከህወሓት ጋር በመሻረክ በኦሮሚያ ክልልና በአገሪቱ ሰላምና መረጋጋት እንዳይኖር ሲሰሩ ቆይቷል ይላል መግለጫው። በተለያዩ ወቅቶች የግጭት አጀንዳዎችን በማዘጋጀት በሚዲያ በማሰራጨት እንዲሁም በህገወጥ መንገድ በገቡ የጦር መሳሪያዎች በጸጥታ ኃይሎች በመንግስት መዋቅርና በተለያዩ የህብረተሰብ ክፍሎች ላይ የግድያ እርምጃ በመውሰድ ችግሮችን ሲፈጥሩ ቆይቷል ሲል ያትታል መግለጫው። የጥቃቱን አፈጻጸምና የዓይን እማኞችን አስተያየት በተመለከተ ከኦሮሚያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። መንግስት ኦነግሸኔ የሚላቸው የኦሮሞ ነፃነት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታ የጉሊሶውን ጥቃት አልፈጸምንም፣ በንጽዋን ዜጎች ላይ ጥቃት አንፈጽምም ሲሉ አስተባብለዋል። ወራና ፈ ታ ነገ መታ ቀብ ወራነ ተርካ ሲ ሲቪሊ አርከ ዱዋ ተርካምፒ ቱ የኦሮሞ ነጻነት ጦር ለህዝቡ ሰላም የሚታገል እንጂ ምንም ያልታጠቁ ዜጎች ላይ ጥቃት የሚፈጽም ጦር አይደለም። እንደሚታወቀው በቀጥታም ሆነ በተዘዋዋሪ በሀገር ውስጥ እየተንቀሳቀሰ ያለው የመንግስት ወታደር በተለይ መንግስት አሸባሪ የሚለውን ስም የኦሮሞ ነጻነት ሸማቂ ላይ ለመለጠፍ የታቀደ ሴራ ነው እንጂ ጦራችን የማንንም ዜጋ መብት ለመጉዳት ዓላማ የለውም፣ አያደርግምም፣ አድርጎትም አያቅም። በኦሮሞ ውስጥ ለሚኖሩ ለሁሉም የአገሪቱ ዜጎች የኦሮሞ ነጻነት ታጣቂ ለኦሮሞ ህዝብ እንደሚያደርገው ሁሉ ይታገልለታል፣ ያኖረዋል፣ ያግዘዋል። ከዚህ ውጭ ግን እንደዚህ ያለ እርምጃ አይወስድም። መንግስት ህዝቡ የኦሮሞ ነጻነት ሸማቂን እንዲጠላ ዊግ ገዝቶ ሌሎች ሰዎች እንዲሰሩት አድርጎ ወደ ገጠር አሰማርቶ እንደዚህ ያለውን የዘር ጭፍጨፋ፣ ግድያም ሆነ ዘረፋ ያካሄዳል። ይሄ ደግሞ የኦሮሞ ነጻነት ሸማቂን ስም ለማጠልሸት የሚደረግ ሴራ ነው። ይሁን እንጂ መንግስት በመግለጫው የኦነግ ሸኔ ሽፍታ እስካሁን በፈጸማቸው የሽብር ተግባራት በርካታ ቤተሰቦች ተበትነዋል፣ ህጻናትን ያለ አባትና እናት አስቀርተዋል ያለው መግለጫው የህዝቡና የግለሰቦች ሀብትም እንዲጠፋ አድርገዋል ሲል ይገልጻል። መንግስት ኦነግ ሸኔ በማለት የሚጠራው ይህ ሸማቂ ቡድን ባለፈው ሶስት ዓመት በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ በሰላም ለመታገል ወደ አገር ከገባው የኦሮሞ ነጻነት ግንባር በመገንጠል የኦሮሞ ህዝብ ጥያቄን አልተመ መለሰን በማለት በትጥቅ ትግሉ እንደሚቀጥል ማሳወቁ ይታወሳል። በመንግስት ጸጥታ አስከባሪዎች እና በሸማቂዎቹ መካከል በሚፈጠረው ግጭትም በህብረተሰቡ ዘንድ ስጋት መፈጠሩንና የንፁሃን ዜጎች ህይወትም ሲያልፍ እንደነበር ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮር መልካን ለዘገባው እናመሰግናለን። በዚህ በአሜሪካ በነገ ዕለት ሀገር አቀፍ የፕሬዝዳንታዊ ምርጫ ይካሄዳል። ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ሴቶች የምርጫ መመዘኛቸው ምን ይመስላል ስንል ጠይቀናል። እንደሚከተለው ይቀርባል። ነገ ጥቅምት 24 2013 ቀን በአሜሪካ ታሪክ ውስጥ በከፍተኛ ጉጉት የሚጠበቅ ትልቅ ፕሬዚዳንታዊ ምርጫ ይካሄዳል። የዘንድሮው ምርጫ በኮቪድ-19 ስርጭት ምክንያት ቀደም ብሎ በመጀመሩ እስካሁን ድረስ ከ90 ሚሊዮን በላይ አሜሪካውያን በፖስታና በሌሎች የኤሌክትሮኒክስ መንገዶች ድምጻቸውን መስጠታቸው ተገልጿል። በዚህ በአሜሪካ ነዋሪ የሆኑ ትውልደ ኢትዮጵያውያንና ትውልደ ኤርትራዊ ሴቶች ድምጻቸውን የሚሰጡት በምን መመዘኛ ነው ስንል ጠይቀናል። የምርጫ መመዘኛዋን ያጋራችን የመጀመሪያዋ የአትላንታ ነዋሪ የሆነችው እመቤት ሳሙኤል ናት። ብዙ ጊዜ የምመርጠው የምንመርጠው ወደ ዴሞክራቲክ ፓርቲ ነው፣ ምክንያቱም የኔ ወርልድ ቪው ጋራ የሚገናኝ ብዙ አይነት ፖሊሲዎች ስላላቸው ማለት ነው። ስለ ጤና ብንመለከት፣ የአካባቢ ጥበቃም፣ የወንጀለኛ ዳኝነትን ፖሊሲዎቻቸውን በጣም እንትም ስለማደርገው ብዙ ጊዜ የምመርጠው በነዛ ነገሮች ነው። ዘንድሮ ግን ትንሽ ለየት የሚያደርገው ምንድን ነው? አንደኛ አሁን ያሉት ፕሬዚዳንትን በጣም የምንቃወማቸው ሰው ናቸው፣ በብዙ ነገር ከፖሊሲያቸውም የበለጠ ሰው ላይ በሚወስዱት እርምጃዎች እና የሚናገሯቸው ያሉ ነገሮችን በጣም ስለምጠየፋቸው በዛም ላይ በጣም ተቃውሞ አለኝ። ከዛ በመለቀ ደግሞ አሁን ደግሞ ተቃውሞ እንዲኖረ የሚያደረገው ኢትዮጵያ ላይ በአባይ ጉዳይ ላይ የሚያወስዱትን እርምጃዎች እና የሚናገሩትን የቀሰቀሱትን ኮንፍሊክቶች በጣም አድርጌ ስለምቃወም እነዚህ እነዚህ ነገሮች ናቸው ለጆ ባይደን ቶሎ ሄጄ እንደውም ቅስቀሳም ሌሎች ኢትዮጵያኖችም እንዲመርጡ፣ ሌላ አፍሪካኖችም እንዲመርጡ ቅስቀሳ ለማድረግ ሁሉ ውስጥ የገባሁት ማለት ነው ትውልደ ኤርትራዊታ ሉዋም ብርሃኔ የዘንድሮ ምርጫ ኮቪድ-19 ስላጠላበት ምርጫው መስተጓገል እንዳይኖረው ቀድማ ድምጿን በፖስታ የላከች ሲሆን የምርጫ መመዘኛዎቿም የስደተኛና የጤና ፖሊሲ እንዲሁም ዓለም አቀፍ ግንኙነትን የተመለከቱ ነገሮች መሆንም ታጋራለች። በፖስታ ነው የመረጥኩት። መጀመሪያ ሲመጣልኝ ሞልቼ ተጠንቀቅ ሄጄ ድራፓረኩት ማለት ነው። በዚህ ጊዜ ትንሽ ሁላችንም ተጨንቀናል። ምክንያቱም ምርጫውም በኮቪድ ምክንያት እንዳይበላሽ እንፈራለን። ምርጫችንም በስርዓት ቦታ ላይ ደርሶ በስርዓት እንዲቆጠርም ኮንሲደር እናደርገዋለን። እና አይ ቲንክ በደምብ ተጠንቅቄ ነው ያደረኩት። ያው እኔ ጆ ባይደን ነው የምመርጠው ትራምፕ ሁሉም ነገሩ አገሩን እየለያየ ነው። አምባገነን ነው ብዬ አስባለሁ። እንደገና ከተመረጠ በጣም ለሀገሯ ለሁሉም ሰው የሚጠቅም አይደለም። የስደተኛ ፖሊሲው፣ የጤና ፖሊሲው ከሁሉም ከብዙ ሕዝብ ሰው ጋር አይሄድም እና በጣም ትንሽ ሰዎች ታርጌት አድርጎ እዛ በዛኛው ሳይድ ያሉትን ሀብታሞቹን እንበል በነሱን ሳይድ ብቻ የሚስማማ እና የማያስፈልግ ነገሮች እያደረገ ነው። በኮቪድ ሪሌትድ ብዙ ነገር የተቀያየረ ነገር አለ። በጣም ብዙ ሰውም ቦት የሚያደርግ ይመስለኛል። በዚህ ጊዜ እኛ ሁሌ ሁሉም ሰው ፐርስፔክቲቭ እንደ አካባቢው ነው እና ብዙ አካባቢያችን ዴሞክራት ነው ያሉት አሁን ኢሚግራንት ስለሆነ middle class and minority in lone where with a the democrat vote in aragona even most the the people vote ma yadergo yeneberu sewochim ahon betam trump disappointed slhonu on the other side. but i hope everybody divided Maragon's and you ኮንስቲትዩሽን የቆመች ሀገር ናት ጥሩ ፖለቲካል ስታንዳርድ አላት ብለን ስለምናስብ ወደዛ እንድትመለስ ሁሉም ሕዝብ ይህንን ኮንሲደር አድርጎ ኮር የተባሉት አስፈላጊ ለሰው ልጅ ፕራዮሪቲ ካደረግን ሁሉም አንድ ላይ ቮት ካደረገ አገሩ ይረጋጋልናል ብዬ አስባለሁ። በተመሳሳይ ሌላዋ ትውልደ ኢትዮጵያዊት ለምለም ኃይሌም፣ የምርጫ መመዘኛዎቿ የጤናና የስደተኛ ፖሊሲዎች እንደሆኑ ገልጻ ሀገሪቱ ልክ እንደሷ ያሉ ስደተኞችን በተመቻቸ ሁኔታ መቀበሏን እንድትቀጥል የሚያደርገውን ፓርቲ በነገው እለት ለመምረጥ የተዘጋጀች መሆኗን ጠቅሳ፣ ይሁንና የዘንድሮ ምርጫ ግን በኮቪድ አስራ ዘጠኝና በተለያዩ ምክንያቶች የተቀዛቀዘ ነው ትላለች። የሚለየው አንደኛ ያው ኮሮና ታይም ነው። ጫው በቡስታ በምናምን ተብሎ ሌላ ተከፋፍሏል ሁለተኛው ደግሞ ያው የተጋጋለ አይደለም በቃ ቀዝቀዝ ያለ ነው ማለት ሁለቱንም ኢገር የሚፈልግ ሰው አላየውም ለእኔ ማለት ነው በዚህ ሰዓት ላይ ትራምፕ ጥላቻ ያላቸው ሰዎች በብዛት አሉ ግን በዛም ልክ ደግሞ የጆ ባይደን ደጋፊ ከልብ ደጋፊ ነን የሚሉ ሰዎች አይደለም የታየኝ። በትራምፕ ጥላቻ ምክንያት ብቻ ለጆ ባይደን የሚያደሉ ሰዎችና እሱንም ከዚህ በፊት አይተውት ስለሚያውቁ ያን ያህል ከመውደድ ወይንም ደግሞ በጣም አዲስ ነገር ከመጠበቅ አይመስልም። ከትራምፕ ለመገላገል አይነት ነገር ነው የሚመስለው። የሰው ሁሉትን ትውልደ ኢትዮጵያውያንና ትውልደ ኤርትራውያኑ ከሌሎች ምርጫዎች በተለዩ መልኩ ዘንድሮ ድምጻቸው ሳይቆጠር እንዳያልፍ በማለት እርስ በርስ በመጠራራት በዘንድሮ ምርጫ ላይ ከፍተኛ ተሳትፎ እያሳዩ መሆኑ በኢትዮ ኤርትራውያን የማህበረሰብ ገጾች ላይ እየተገለጸ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ርና እንግዳዋን እናመሰግናለን። የማህበራዊ ሚዲያ ካምፓኒዎች በኢንተርኔት አማካኝነት ሀሳብን በነፃነት የመግለጽ መብትን የሚቆጣጠሩበት መንገድ ወደ አንድ ወገን ያጋደለ ነው ብለው የሚያምኑት የአሜሪካ ሪፐብሊካን ፓርቲ አባላት በኢንተርኔት ላይ የሚወጡ ይዘቶችን ለመከታተልና ለማጽዳት ስራ የሚሰጠው ከለላ እንዲነሳ ጥሪ አቅርበዋል። ይህን ተከትሎ ታላላቅ የቴክኖሎጂ ኩባንያ አመራሮች የአሜሪካ ሕግ አውጪዎች ጥበቃውን እንዳያነሱ ጠይቋል። የኢንተርኔት ካምፓኒዎቹ በጉዳዩ ላይ ቃላቸውን ለአሜሪካ ምክር ቤት ሲሰጡ የተከታተለችው ካትሪን ጂፕሰን ያደረሰችንን ዘገባ ስምኝሽ የቆየ ታቀርብልናለች። እንደ አውሮፓውያን አቆጣጠር በ1996 ዓመተ ምህረት በአሜሪካ ጸድቆ የወጣው ሀሳብን በጨዋነት የመግለጽ ድንጋጌ አንቀጽ 230 የኢንተርኔት ካምፓኒዎች በድህረ ገጾቻቸው ላይ ለሚወጡ ይዘቶች ተጠያቂ እንዳይሆኑ ከለላ ይሰጣቸዋል። አንዳንድ ሪፐብሊካኖች ግን አንቀጽ 230 እንደ ፌስቡክና ትዊተር ያሉ ካምፓኒዎች ጽሑፍን የፖለቲካ አመለካከትን መሰረት አድርገው ሳንሱር እንዲያደርጉና ያላቸውን ሰፊ ተደራሽነት ተጠቅመው የህዝብ አመለካከት ላይ ተጽዕኖ ለመፍጠር እንደ ሽፋን እየተጠቀሙበት ነው ሲሉ ይከራከራሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕም አንቀጽ 230 እንዲነሳ ሮብለት በትዊተር ገጻቸው ጠይቀዋል። አሜሪካ ውስጥ የፕሬስ ነጻነት ሳይሆን ያለው ዜናን ማፈን ወይንም ግልጽ የፈጠራ ዜናን ማውጣት ነው። ባለፉት ሁለት ሳምንታት ብቻ ማኅበራዊ መገናኛ አውታሮች ምን ያክል ብልሹ እንደሆኑ አይተናል። ትልልቆቹን የቴክኖሎጂ ኩባንያዎች ጨምሮ አንቀጽ 230 መሻር አለበት። ትልቅ ጥያቄ የፈጠረው ይዘቶችን የሚከታተልና የሚያጸዳ ካምፓኒ ሀሳብን የመግለጫ መድረክ ሳይሆን አሳታሚ ተደርጎ መቆጠር አለበት። እንደ ፌስቡክ፣ ጉግል እና ትዊተር ያሉ ሰፊ ተደራሽነት ያላቸው ካምፓኒዎችም ገበያውን እንደ ተቆጣጠሩት ይቆጠራል የሚሉት ሀሳቦች ናቸው። የሴኔቱ የንግድ ቋሚ ኮሚቴ ሊቀመንበር ሮጀር ዊከር በጉዳዩ ላይ ይህን ይላሉ። ኩባንያዎቹ አንቀጽ 230ን እንደ ሽፋን ተጠቅመው በገጻቸው ላይ የሚሰራጩ ሀሳቦችን በተደጋጋሚ ያግዳሉ፣ ያፍናሉ። ታዲያ ቀኝ ዘመም ድምጾች ስላለው ግብዝነት ቢያማረሩ ወይንም ከዚያ ያለፈ ነገር ቢያደርጉ ምን ይገርማል? በዘንድሮ የአሜሪካ ፕሬዝዳንት ምርጫ ወቅት አንቀጽ 230 እንደ አዲስ የመነጋገሪያ ርዕስ ሆኗል። ለዚህ ምክንያቱ ደግሞ በ2016 ዓ ም በነበረው የአሜሪካ ምርጫ የታየው የውጭ ጣልቃ ገብነት እንዳይደገም የኢንተርኔት ካምፓኒዎች በሚዲያቸው የሚወጡ የመረጃ ይዘቶችን ለመቆጣጠር እየወሰዱ ያሉት አዳዲስ እርምጃ ነው። ሮብለት በአሜሪካው ምክር ቤት ቀርበው ምላሽ የሰጡት የትዊተር መስራችና ባለቤት ጃክ ዶርሴ ግን የቀረበውን ክስ እንዲህ ሲሉ ተቃውመውታል። አንቀጽ 230 አዳዲስ ኩባንያዎች እንዲወጡ እንዳገዘ መርሳት የለብንም። ትናንሽ የነበሩ ኩባንያዎች በፈጠራ ስራቸው ፍሬ አፍርተው ለማደግና በዓለም ካሉ ግዙፍ ድርጅቶች ጋር ለመወዳደር ችለዋል። አንቀጽ 230ን ማንሳት የኢንተርኔት አጠቃቀማችንን ሊያጠፈውና በጣም ጥቂት ገንዘብ ያላቸው ግዙፍ የቴክኖሎጂ ኩባንያዎች ብቻ ገበያ ላይ እንዲቀሩ ሊያደርጋቸው ይችላል። የሴኔት አባሉ ዊከር ከወግ አጥባቂ ወገን የሚወጡ ሀሳቦች ላለፉት አራት ዓመታት በትዊተር ሲታፈኑ እንደነበር የሚያሳዩ በደርዘኖች የሚቆጠሩ ማስረጃዎችን ሰራተኞቻቸው እንደሰበሰቡ ተናግረዋል። የማኅበራዊ ሚዲያው የቻይና ኮሚኒስት ፓርቲ በኮቪድ-19 ላይ ያሰራጨውን ፕሮፓጋንዳ ለሁለት ወራት ሳያወርድ ፕሬዚዳንት ዶናልድ ትራምፕ ድምፅን በፖስታ ስለመስጠት የተናገሩትን ግን ወዲያውኑ እንዲወርድ አድርጓል ሲሉም ቅሬታቸውን አሰምተዋል። በዚህ ወር መጀመሪያ ላይ ትዊተር የዲሞክራቲክ ፓርቲ እጩ ተወዳዳሪ በሆኑት በጆ ባይደን ልጅ ዙሪያ የተጻፈ ዜና በተጠቃሚዎች እንዳይሰራጭ አግዶ ነበር። የፕሬዚዳንት ትራምፕና የዋይት ሀውስ ዋና ጸሐፊ ካይሊ ማክኔ የትዊተር ገጾች ዜናውን በማሰራጨታቸውም የካምፓኒውን ፖሊሲ ይጻረራል በማለት ትዊተር አግዷቸው ነበር። ይህን ውሳኔ ተከትሎ ሪፐብሊካኑ ሴናተር ቴድ ክሩዝ ትዊተር የአሜሪካ ምርጫ ላይ ተጽዕኖ ለማድረግ እየሞከረ ነው ሲሉ ከሰዋል። ሲሊከን ቫሊ ላይ ተቀምጣችሁ እናንተ ሚዲያው ምን አይነት ዜና ማውጣት እንዳለበትና የአሜሪካ ህዝብ ምን አይነት ዘገባ መስማት እንደሚችል ልትነግሩን ትፈልጋላችሁ። የትዊተር ባለቤት የድህረ ገጹን አድራሻ በቀጥታ ማገዱ ጥፋት ነበር ብሎ በትዊተር ይቅርታ ጠይቋል። ፖሊሲውን ማሻሻሉንም አሳውቋል። ፌስቡክም በተመሳሳይ በሀንተር ባይደን ዙሪያ የተጻፈው ዜና በሶስተኛ ወገን እስኪጣራ እንዳይሰራጭ አግዷል። ፌስቡክ በ2016 የአሜሪካ ምርጫ ራሽያ ሀሰተኛ መረጃዎችን እንድታሰራጭ በመፍቀዱ ለዘንድሮ ምርጫ አዳዲስ ፖሊሲዎችን አውጥቷል። በዚህም መሰረት ፌስቡክ በፈረንጆቹ አቆጣጠር በ2019 ዓ ም 6.5 ቢሊየን ሀሰተኛ ገጾችን መሰረዙን መረጃዎች በሶስተኛ ወገን እንዲጣሩና 30 በቅንጅት ግልጽ ያልሆነ ተግባር ያከናውኑ የነበሩ አውታር መረቦች እንዲወገዱ ማድረጉን አስታውቋል። ከትዊተራቻቸው ጋር እሮብ ዕለት በአሜሪካው ምክር ቤት ቀርበው ቃላቸውን የሰጡት የፌስቡክ ባለቤት ማርክ ዙከርበርግ በአንቀጽ 230 ዙሪያ አቋማቸውን ሲያስረዱ እንዲህ ነበር ያሉት። አንቀጽ 230 ከሌለ ሁሉም የማህበራዊ ሚዲያ መድረኮች ማንኛውም ሰው ለሚናገረው ነገር ተጠያቂ ይሆናሉ። ስለዚህ ሚዲያዎቹ ህጋዊ ተጠያቂነትን ለማምለጥ የበለጠ ይዘቶችን ማፈን ይጀምራሉ። ይህ ደግሞ ሰዎች ሐሳባቸውን እንዲገልጹ የሚያስችሉ አዳዲስ ቴክኖሎጂዎች ላይ መዋለ ነዋይ እንዳያፈሱ ያደርጋል። ዲሞክራት የምክር ቤቱ አባላት በኢንተርኔት ላይ የአክራሪ ቡድኖች ቁጥር መጨመርና የውጭ ሀገራት የማህበራዊ ሚዲያዎችን ተጠቅመው በሀገር ውስጥ ምርጫ ጣልቃ መግባት እንደሚያሳስባቸው በመግለጽ የቴክኖሎጂ ካምፓኒዎቹ ለጥያቄ መቅረባቸውን ተቃውመዋል። ከነዚህ መሀል የዲሞክራቱ ሴናተር ሪቻርድ ብሉሜንታል አንዱ ናቸው። ምርጫው ሊካሄድ ጥቂት ቀናት በቀሩበት ወቅት ሪፐብሊካኖቹ ይህን ጥያቄ ማንሳታቸው አስደንግጦኛል። የፈለጉት በማኅበራዊ አውታሮቹ ላይ በመሳለቅና በማዋረድ ወደ ፕሬዚደንት ትራምፕ እንዲያደሉ ማድረግ ነው። ፕሬዚደንቱ ሁሉንም አይነት ልማዳዊ አሰራሮችን ጥሰዋል። በማኅበራዊ ገጻቸው ላይም አደገኛ የሆኑ የሐሰትና ያልተጣሩ መረጃዎችን አጋርተዋል። የጉግል ዋና ስራ አስፈጻሚ የሆኑት ሱንዳር ፒቻይ በበኩላቸው ካምፓኒያቸው ገለልተኛና ከፖለቲካ ወገኝተኛነት የጸዳ መሆኑን ለሕግ አውጪዎቹ አስረድተዋል ከዛ ውጭ የሆነ አሰራር ከስራ ፍላጎታቸውም ሆነ ከተቋቋሙበት መረጃን ለማንኛውም ሰው በየትኛውም ቦታ የማዳረስ አላማ ውጪ መሆኑንም አስረግጠው ተናግረዋል። ሄደ ሄደ ሄደ ተሻገረ። የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ ያጠናቀቅን አስተያየቶቻችሁን በፌስቡክ ቪኦኤ አምሃሪክ ላይ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አድረሱም። ትዝታ ብላቸው በፕሮግራም አርታኢነት ኤልያስ አስማረ በቅንብሩ እኔ ኤደን ገረመው ፕሮግራሙን በመምራት ሀብታሙ ስዩም ደግሞ በዜናዎቹ አብረናችሁ አምሽተናል እናንተም አብሯችሁን ስለቆያችሁ እናመሰግናለን ደናደሩ